አዲስ አበባንና በአካባቢው ያሉ የኦሮሚያ ልዩ ዞን ከተሞችን የሚያስተሳስረው የልማት ማስተር ፕላን ተግባራዊ የሚሆነው ሕዝቡ ሲያምንበት ብቻ እንደሆነ ሁለት የመንግሥት ባለሥልጣናት አስታውቀዋል። የኦሮሞ ፌዴራላዊ ኮንግረስ ዋና ጸሐፊ በበኩላቸው በባለሥልጣናቱ ንግግር ውስጥ አዲስ ነገር የለም ይላሉ። አሉላ ከበደ ተከታዩን ይዟል። ለአዲስ አበባና የተለያዩ የኦሮሚያ ከተሞች ተወጥኗል የተባለው የከተሞች አደረጃጀት እቅድ በእንግሊዝኛው ማስተር ፕላን በአካባቢው ነዋሪዎችና በከተሞቹ ተጎራባች መንደሮች አርሶ አደሮች ሕይወት ላይ ሊያስከትል ይችላል ያሉት ጉዳት ባሳደረው ስጋት ሳቢያ የተጀመሩት የተቃውሞ ሰልፎች ዛሬም ቀጥለው ውለዋል። ባለፈው ቅዳሜ የጠራቸው ሰልፎች የተሰረዙበት ተቃዋሚው የፖለቲካ ፓርቲ የኦሮሞ ፌዴራላዊ ኮንግሬስ በዛሬው እለት በተለያዩ አካባቢዎች በተካሄዱ ሰላማዊ ሰልፎች ወቅት የመንግስት ኃይሎች በወሰዷቸው እርምጃዎች ጉዳት ደርሰዋል፣ ይላል የኦፌኮ ዋና ጸሐፊ አቶ በቀለ ነጋ። እንግዲህ ጥያቄውን መንግስት እስካሁን ድረስ ይፋ በሆነ መንገድ የሰረዘበት አልታየም ወይ ለውይይትም የጋበዘበት ሁኔታ የለም። ከእለት እለት የኃይል እርምጃው በጣም እየገፋ ነው ይሄደ ያለው ሰላማዊ እየታሰሩ ነው፣ እየተደበደቡ ነው። እስካሁን ድረስ በዚህ በኃይል እርምጃ ከአርባ በላይ ሰዎች ተገለዋል። ዛሬ በተለይ በምዕራብ ሸዋ ውስጥ በግንደበረት በጀልዱ፣ በግንጫ አካባቢ አስጎሪ፣ አምቦ ወለጋ ውስጥ ግዳሚ፣ በኢሉባቦር ጨዋቃ አካባቢ አሁን ማታ ተመሸ ደግሞ ደምቢ ዶሎ ቄለም ወለጋ ውስጥ በእነኚህ ቦታዎች ላይ ሰላማዊ ሰልፍ ሲካሄድ የሀይል እርምጃዎች ተወስደዋል። እንግዲህ የሞቱት ሰዎች ቁጥር በየቀኑ እየጨመረ እየሄደ ነው ያለው መንግስት ኃላፊነት በተሞላው መንገድ ይሄን ነገር ወደ ጠረጴዛ ዙሪያ አምጥቶ ለመወያየት ፈቃደኛ አልሆነም። ይሄ ዋናው ምክንያት ነው። እንደሚገባኝ ከሆነ ያው የሀይል እርምጃ ብቻ በመውሰድ ችግሮች ሊፈቱ ይችላሉ ወደሚል አይነት አዝማሚያ ነው እየሄደ ያለው። ይሄ ደግሞ ጥሩ አካሄድ አይደለም። በዚህ ምክንያት እንግዲህ አሁን ዛሬ ያለው ሁኔታ ካለፉት ሰሞን ሁሉ ትንሽ ከረር ያለ ነው። አቶ በቀለ፣ መነጋገር ያስፈልጋል ወደ ጠረጴዛ ዙሪያ መምጣት አለበት፣ የሰው ቅሬታ መንግሥት ሊሰማው ይገባል እንጂ የሀይል እርምጃዎች ፈጽሞ የሚፈለገው ውጤት አያመጡም የሰው ህይወትም እየጠፋ ነው በሚል በተደጋጋሚ ገልጸውልናል። አሁንም ይህንኑ ነው ጎልቶ እንዲሰማ እያደረጉ ያሉት። በቅርቡ ግን ሁለት የመንግስት ባለስልጣናት የሰጧቸው አስተያየቶች አሉ የኦሮሚያ ፕሬዚዳንት አቶ ሙክታር ከድር በቴሌቪዥን በሰጡት መግለጫ ሁኔታዎቹ ከህዝቡ ፍላጎት ጋር ሳይጣጣሙ የሚቀጥል ወይም የሚሰራ ነገር እንደሌለ አመልክተዋል። አሁን ባለንበት ተጨባጭ ሁኔታ በእነዚህ ጉዳዮች ላይ በዓላማው ላይ በይዘቱ ላይ የተሟላ ግልጽነት፣ የተሟላ መተማመን፣ የተሟላ የጋራ መግባባት ባልተያዘበት ሁኔታ እነዚህ ጥያቄዎች እየተነሱ እያሉ ክልሉ መንግስት አይቶ እንዳላየ ሆኖ ዘሎ ወደ አፈጻጸሙ የሚገባበት ሁኔታ አይኖርም። ይህንን በግልጽ ለህብረተሰቡ፣ ለህዝባችን ግልጽ ማድረግ እንፈልጋለን። አቶ ሙክታር ባሉት ላይ እስኪ አስተያየት ይስጡ። የህዝቡን ፍላጎት ያላካተተ እርምጃ አይኖርም የሚል መልስ ነው የተሰጠው። ምን ይላሉ? እንግዲህ አዋጅ፣ እኔ እንደማውቀው በአዋጅ ነው የሚሻረው፣ ወይ በመመሪያ ደግሞ ተሰርዘዋል ተብሎ በሚዲያ ይነገራል። አቶ ሙክታር ካደረጉት መግለጫ ውስጥ አንድን ቦታ የኦሮሚያ ከተሞች አዋጅ ለጊዜው ታግዷል ወይም ተሰርዟል ብለው ሲናገሩ አልሰማውም። ህዝብ ያልተወያየበት ነገር አይጸድቅም፣ ህዝብ ለመንግስት አቤቶታ ሊያቀርብ መብቱ ነው ብሏል አባዱላም። ነገር ግን ውይይት የሚባለው ነገር አልተካሄደም እስካሁን ድረስ በሚመለከተው ባለ ጉዳይ በተፈናቃዩ ገበሬና የጉዳዩ ባለሙያዎች መካከል ውይይት ተደርጎ መንግስት ያንን አልወሰደም። ስለዚህ ውይይት የሚባል ነገር ጭራሽ በዚህ አካሄድ ውስጥ አላየንም። አባሎቻቸውን ሰብስበው ነው በቴሌቪዥን ቀርበው አቶ ገሌ እንደዚህ አሉ፣ የዚህ ክፍል ህዝብ እንደዚህ አለ ሲባልና ፎቶግራፍ ነው የምናየው። ይህንን አይደለም እኛ የምንለው። ውይይት ሲባል ጉዳዩ የሚመለከተው አርሶ አደር እንዲሁም ደግሞ በጉዳዩ ላይ ብቃት ያለው ባለሙያ አንድ ላይ ሆነው ምንድን ነው ይሄ ነገር ብለው ተወያይተው ሁሉም መብቱ የሚከበርበትን እና ሁሉም አሸናፊ የሚሆንበትን አይነት ውይይት ነው የምንፈልገው። እስካሁን ድረስ ባለው እኔ በማውቀው የተደረገም ውይይት የለም። ወደፊትም ደግሞ ይደረጋል ብለን አናምንም። ወደዳችሁም ጠላችሁም ማስተር ፕላኑ ይተገበራል፣ እምቢ የሚሉትን ደግሞ ልክ እናስገባቸዋለን ያሉትን ነው የማምነው እኔ። ምክንያቱም እነኚህ ሰዎች አሁን የሚነግሩን ባለስልጣኖች ጉልበቱ አላቸው ወይ? የመወሰን ስልጣኑ አላቸው ወይ? ነጻ ሆነው ተቆርቁረው የሚሰጡት ውሳኔ ተግባራዊ ይሆናል ወይ የሚለውን እኔም ድርጅቴም ብዙ ጥርጣሬ አለ። በኦሮሚያ የተለያዩ ከተሞች በአሁኑ ሰዓት ያለውን የዛሬውን ውሎ ጨምረው በእነኚህ ሁለት ባለስልጣናት የተሰጡ አስተያየቶችንም መግለጫዎችንም ጠቅሰዋል። ተጨባጭ ለውጥ እንዲመጣ አሁን የሚደርሱት የሰው ሕይወትን እስከ ማጥፋት የደረሱ ጉዳቶች እንዲቆሙና ሁነኛ መፍትሔ እንዲገኝ እነኚህ ባለስልጣናት በራሳቸው በቂ ምላሽ መስጠት አይችልም የሚል ስጋት ወይም ጥርጣሬ ያደረቦ፣ ምን አይነት ተጨባጭ አማራጭ ይሆናል ለውጡን ያመጣል ብለው የሚቀበሉት ማ ምን ቢያደርግ ነው? በመጀመሪያ ደረጃ በመንግስት በኩል ሊወሰዱ የሚገቡ እርምጃዎች ሰላማዊውን ጥያቄ በሰላማዊ አግባብ መልስ መስጠትና በዚህ ምክንያት የታሰሩ ሰዎችን መፍታት ይገባል። ሁለተኛ፣ በአሁኑ ሰዓት ኦሮሚያ ውስጥ የወታደር አስተዳደር ያለው ወታደሮቹ ወደ ካምፓቸው ተመልሰው መንግስት ጉዳዩ ከሚመለከታቸው ጋር አስቸኳይ ውይይት መክፈት አለበት። ይሄ ጥያቄ ሰላማዊ ነው። ጥይት የሚያስመዝዝ ግድያን የሚያስከትል ምንም አይነት ነገር የለበትም። ነገር ግን መንግስት ማን ምን ያደርገኛል ብሎ በትዕቢት ዝም ብሎ የሰውን የሚገለውን ማቆም አለበት። መንግስት ይሄንን አቁሞ በሰላማዊ መንገድ ተወያይቶ በጠረጴዛ ዙሪያ በሰለጠነ መንገድ በሰለጠነ አግባብ ነው ችግሩ መፍትሄ ሊያገኝ የምችለው እንጂ የዚህ የጠመንጃና የእስራት የግድያ ጉዳይ ድሮም የኢትዮጵያን ችግር አልፈታም ዛሬም አይፈታም። በአምያ በሚባል ቦታ ተፈጸመ ስለሚባለው ብሉምበርግ ላይ የወጣ የዜና ዘገባ እመለከታለሁ። የሚያውቁት ነገር አለ በዛ አካባቢ ተፈጸመ ስለሚባለው፣ እኔ ዛሬ ይሄንንም ከዚያው ከዜና ነው የሰማሁት። አንድ ሰው ተገደለ፣ መጀመሪያ አማራ ይሁን ኦሮሞ ይሁን ትክክለኛ እንትን የለኝም። ከዚያ በኋላ ነው ጠቡ የተለኮሰው ነው የሚባለው ነገር ግን አንድ መታወቅ ያለበት ነገር አለ ይሄንን የዴሞክራሲና የ ሰብአዊ መብት የሰላማዊ የነጻነት ጥያቄ አቅጣጫ ለማስቀየር የሚፈልጉ ሰዎች እንዳሉ ህዝቡ ሊያውቀው ይገባል። እስካሁን ድረስ በሰላም አብረን የኖርን ሰዎች አማራውም ሆነ ትግሬውም ሆነ ወላይታውም ሆነ ሁሉም በኦሮሚያ ውስጥ አብረን በሰላም ነው ከኦሮሞ ህዝብ ጋር የምኖሩት። የሚያጋጨን ጉዳይ ምንም የለም። ጥያቄው የጋራችን ነው። የምንሄደው ለዴሞክራሲ ነው፣ የምንሄደው ለመብታችን ነው፣ ለነጻነታችን ነው። ስለዚህ ኦሮሞው ከአማራው ጋር የሚጋጭበት ምክንያት አይታየኝም ይሄ ሌላ ተልዕኮ ያላቸው ሰዎች የቀሰቀሱት ነገር ነው መስሎ የሚታየኝ ስለዚህ መፍትሄ የሚሆነው ምንድን ነው ባለፈውም እንዳልነው እርስ በርስ የሚመጣ ግጭት ለሀገርም ለወገንም ምንም ጥቅም የለውም ጥያቄውንም ሊመልስ አይችልም ስለዚህ ኦሮሞውም ሆነ እዛ አካባቢ ያሉት ከሌላ ብሔረሰብ የመጡ ወገኖቻችን ይሄንን አውቀው ተከባብረው ተፋቅረው ችግራቸውን በጋራ ይሄንን ስርዓት ዴሞክራሲያዊ እንዲሆን የመለወጥ ግብ ግቡ ላይ ነው እንጂ አብሮ መሰለፍ ያለባቸው አቅጣጫ እንዲቀይሩ በሚደረገው ወጥመድ ውስጥ ገብተው ሊተላለቁ አይገባም እና ጥንቃቄ እንዲያደርጉ ነው። በዚህ አጋጣሚ ጥሬ ለማስተላለፍ የምፈልገው አቶ በቀለ በያዙት ነጥብ ምናልባትም ይሄ አሁን በጥቂት ሰዎች የግጭት አዝማሚያ የጀመረ እስካሁን ባለው እንቅስቃሴ እንኳን በሰላማዊ ሰልፎቹ እስከ አርባ ሰው ህይወት የጠፋበት ነው ያሉት ግጭት በተለያዩ ቋንቋ ተናጋሪ አብሮ በሚኖሩ የህብረተሰብ አባላት ዘንድ በሚቀሰቀሱ ግጭቶች የባሰ ሁኔታ እንዳይፈጠር ያሉትን ስጋት ጠቁመዋል እና በአካባቢው ነዋሪዎች በኃላፊነትም እንዲወሰድ የሚፈልጉት በግለሰቦች ሊጀምር ይችላል አሁን ከሚቀርቡት ክሶች ባሻገር ነው፣ ከፍ ወዳለው ሁኔታ እንዲመለከቱ እናም በበኩሎ እንደ ፖለቲካ መሪ እንዲናገሩም ጠይቀው ከአንድ ሰው ጋር በሚፈጠር ግጭት ወዳልታሰበና ጨርሶ ወደማይወጡበት አዘቅት ውስጥ መግባት አለና የእርሶን ስጋት ለሚጋሩም ሆነ ምናልባትም ያን ማየት ላልቻሉ ወገኖች ምን አይነት ጥንቃቄዎችን ግለሰቦች ሊያደርጉ ይገባል ይላሉ? ለምትቆሙለት የኦሮሞ ብሔረሰብም በሰላማዊ መንገድ ቅሬታውን ለማቅረብ በሚሞክረው ህብረተሰብም ዘንድ ምን አይነት ጥንቃቄዎች ሊደረጉ ይገባል ይላሉ? በመጀመሪያ ደረጃ አብረን የምንኖር ወገኖቻችን እስከ ዛሬ ድረስ ይሄ እንቅስቃሴ ከተጀመረ ጀምሮ በአንድም የእርስ በርስ ግጭት አላየ ነው። እየጠነከረ በሄደ ቁጥር ግን አቅጣጫ ለማስለወጥ የሚደረገውን ደባ ህዝባችን ሁሉም መገንዘብ አለበት። ማንኛውም ኢትዮጵያዊ ኦሮሞውም ሆነ አማራውም ሆነ ትግሬውም ሆነ ሁሉም ሰላማዊ ዜጋ ይህንን መገንዘብ አለበት። ይሄ ድርጊት የኦሮሞውን ፍላጎት፣ የአማራውን ፍላጎት አይደለም። እርስ በርስ ከመጋጨት የምናገኘው አንዳችን ጥቅም የለም። ከመጠፋፋት ምንም የሚገኝ ጥቅም የለም። ሀገሪቷን ወደ ጥፋት ከመውሰድ እና የዜጎችን ህይወት ንብረት ከማውደን በስተቀራ እስካሁን በዓለም ላይ የተደረጉት የእርስ ግጭቶች ውጤታቸው አስከፊ ነው የሆነው ኪሳራ እንጂ ትርፍ የላቸውም። ስለዚህ ለእያንዳንዱ ግለሰብም ግለሰብም የምሰጠው ምክርና በትህትና የማቀርበው ጥሪ እንዲህ አይነት ነገሮች ሲነሱ በህግ አግባብ በሀገር ሽማግሌ አይቶ በፍቅር በመግባባት በመቻቻል ነገሮችን እንዲመለከቷቸው እንጂ በቂም በቀልና በሚደረገው ቅስቀሳ ውስጥ ሰለባ እንዳይሆኑ ነው። ለግለሰቦች በመንግስትና በአንዳንድ ደግሞ ይሄ ጉዳይ እንዲፈጠር በሚፈልጉ አንዳንድ ኃላፊነት በሚጎላቸው ወገኖች በኩል ከዚህም ይሁን ከዚያም ያሉት ከዚህ ድርጊታቸው ምንም ትርፍ እንደማያገኙና ከዚህ የጥፋት ተግባር እንዲቆጠቡ ነው የማስፈልገው። እንደ ድርጅት መሪዎች ደግሞ እንደ ፓርቲም ፓርቲዎች በዚህ ጉዳይ ላይ ደጋፊዎቻቸውን አባሎቻቸውን ከእንደዚህ አይነት የኢትዮጵያን ሕዝብ ወደ ግጭት ከሚያመራና አቅጣጫውን ከሚያስቀይር ትርፍ ከሌለው ድርጊት እንዲቆጠቡ ነው አደራ ብለው መልካም። አወዛጋቢዎቹ ፈተናዎች እና በተደጋጋሚ ሰላማዊ ሰልፍ እየተወጣባቸው ያሉ ችግሮች ሰላማዊ መፍትሄ እንደሚያገኙ ያልተፈለገ አዝማሚያም ሁኔታ ውስጥ እንደማይገባ ተስፋ እናደርጋለን። አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ። ለአሁኑ ለጊዜው አመሰግናለሁ እግዜር ይስጥልኝ። እኔም አመሰግናለሁ እግዜር ይስጥልኝ።